የኢፌዴሪ ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስ ትናንት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስት ጉዳዮች እንዲሁም ሕገ መንግስት ወንጀል ችሎት ቀርበው ጥፋተኛ ተብለዋል። ጠቅላይ አቃቢ ሕግ ክስ ከቀረበባቸው በእስር ላይ ከሚገኙ ተከሳሾች እነ አቶ ጀዋር መሐመድ፣ አቶ በቀለ ገርባ ና አቶ ሀምዛ ቦረና የሕክምና አገልግሎት እንዲያገኙ ችሎቱ የሰጠውን ትዕዛዝ አደናቅፈዋል በሚል መሆኑን የእስረኞቹን ጠበቃ አነጋግራ ፀሐይ ዳምጠው ተከታዩን አድርሳናለች። ከአስር ወራት በፊት ተጠርጥረው በእስር ቤት የሚገኙና የክስ ሂደታቸውን እየተከታተሉ የሚገኙ አቶ ጀውሃር መሐመድ፣ አቶ በቀሌ ገርባና ሀምዛ አዳኔ ወይም ቦረና በጠና ታመው የህክምና አገልግሎት በላንድማርክ ጠቅላላ ሆስፒታል እንዲያገኙ የፌዴራል ከፍተኛ ፍርድ ቤት የሰጠውን ትዕዛዝ ወደ ጎን ትተው ወደ ጦር ኃይሎች ሆስፒታል እንዲወሰዱ በጻፉት ደብዳቤ ነው ጠቅላይ አቃቢጉ ዶክተር ጌዲዮን ጢሞቴዎስ ፍርድ ቤት የቀረቡት ስሉ የእነ አቶ ጀዋር መሐመድ ጠበቃ አቶ ሚልኪያስ ቡልቻ ገልጸዋል። ጠቅላይ አቃቢ ዶክተር ጌዲዮን ጢሞቴዎስ ለፍርድ ቤት የቀረቡት ከዚህ በፊት እና አቶ ጀዋር መሀመድ፣ አቶ በቀላ ገርባ፣ አቶ ሀምዛ ቦረና ፌዴራል ከፍተኛ ፍርድ ቤት አንደኛ ምድብ ችሎት የሸጸረ ሽብርና ህገ መንግስታዊ ችሎት ላንድማርክ ሆስፒታል እንዲታከሙ ብይን በሰጠው ጊዜ ዶክተር ጌዲዮን ጢሞቴዎስ ቢዥኑን ወደ ጎን በመታው የማረሚያ ቤት ኃላፊዎች በጻፉት ደብዳቤ ተጠርጣሪዎቹን ወይም ጀዋሪን ላንድማርክ ሆስፒታል ሳይሆን ጦር ኃይሎች ሆስፒታል እንዲወስዱ አቅጣጫ ሰጥቶ ደብዳቤ ጽፎ የፍርድ ቤቱን ስልጣን እንዳይቀበሉ ትእዛዝ በማስተላለፋቸው በቀረበባቸው ቅሬታ ና ቤታ ነው። እሱ ላይ ፍርድ ቤቱ ቀርቦ እንዲያስረዱ ነው ጥሪ የተደረገላቸው። በተደጋጋሚ ከዚህ በፊት ሁለት ሶስት ጊዜ ጥሪ ተደርጎላቸው ሳይቀርቡ ቀርቶ ዛሬ ግን ቀርበዋል። በትናንትናው የችሎት ውሎ በዶክተር ጌዲዮን እና በታሳሪዎቹ ጠበቆች መካከል የተደረገውን ክርክር እንዲህ አብራርቷል አቶ ሚልኪያዝ። ቀርቡ ፍርድ ቤቱ በምን ምክንያት ደብዳቤውን እንደጻፉና የፍርድ ቤት ለምን እንዳላከበሩ ምክንያት ካለ እንዲያስረዱ በሚል እድል ሰጥቷቸው፣ እሳቸውን በሰጡት ምላሽ በዛ ቀን ደብዳቤውን እንዲጽፍ ያስገደደኝ አንደኛ እዛ አካባቢ የጸጥታ ችግር አለ፣ የሕዝብ ጥቅም ይነካል፣ እንደሁም ለፍርድ ቤቱ ቀርቤን ለማስረዳት ጊዜ አልነበረንም። አስር ሰዓት ላይ ወደ ህኪምናው ላይ ወጡ ስለነበረ እኔ ደግሞ ተጋረጠውን አደጋ እንዲቀር ለማድረግ የግድ መጻፍ ነበረብኝ ያደረኩት ለሕዝብ ጥቅም ነው እንጂ እነሱን ለመጉዳት አይደለም። ባኝም ጠይቀን ብይኑን አሽሬን ለመጠየቅም ጊዜ ስላላገኘን እናው በምን ነው እሳቸው ሀሳብ የሰጡት። በእኛ በኩል ደግሞ መልስ ሰጥተን ነበር። በጠቅላይ አቃቢ ህጉ የቀረበው ምላሽ አንድም ህጋዊ የሚባል ምክንያት አይደለም። የፍርድ ቤቱ ትዕዛዝ እንዳይፈጸም የሚያደርገው ማንኛውም ምክንያት በጠቅላይ አቃቢ ህግ ስልጣን የለውም። ከዚህ ውጭ የቀረበው ምክንያቶች ራሱ የጸጥታ ችግር መኖሩ በወቅቱም አላረጋገጡም። ችሎት እንደመድፈር የሚቆጠር ተግባር ነው የፈጸሙት። በተጨማሪም ደግሞ እሳቸው ህግ ማስፈጸሚያ የመጨረሻ ሰው ሆኖ ያለ እነሱ የሚያስተላልፉት መልእክት ከስራቸው ያሉት የተለያዩ ደረጃ ያሉት ኃላፊዎች ላይ ህግን አለመክበር መልእክት የሚያስተላልፍ በመሆኑ ድርጊቱ በጣም ከፍተኛ ህገ ወጥነት ያለው ነው፣ በሚል ተከራክረናል። ግራቀኝ የሰማው የፌደራል ከፍተኛ ልደታ ምድብ አንድ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ውሳኔ አስተላልፈዋል ሲሉ የታሳሪዎቹ ጠበቃ ተናግረዋል። ፍርድ ቤቱም የኛ የእኛን ክርክር በመቀበል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ የፍርድ ቤቱን ትእዛዝ እንዳይከበር የጻፉት ደብዳቤ ህገ ወጥ ነው በሚል ጥፋተኛ ተብለዋል። ነገር ግን ቅጣትን በተመለከተ ሶስት አይነት ቅጣት ነው ያለ በኢትዮጵያ ወንጀል አንዱ የእስር ቅጣት ሲሆን ሁለተኛው የገንዘብ መቀጮ ነው። ሌሎቹ ቅጣት አይነቶች ደግሞ ተግሳት፣ ምክር እና በማስጠንቀቂያ የሚታለፉ ናቸው። ስለዚህ ጥፋተኛ ተብሎ ነገር ግን ቅጣትን በተመለከተ በከፍተኛ በብር ማስጠንቀቂያ እና ተግሳት አልፏቸዋል ማለት ነው። ነገር ግን ላደረጉት ድርጊት ጥፋተኛ ተብለዋል በፍርድ ቤት ውሎ ላይ ከጠቅላይ አቃቤ ጽሕፈት ቤት አስተያየት እንዲሰጥ የአሜሪካ ድምፅ በተደጋጋሚ ያደረገው ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ